በሰሜን ኢትዮጵያው ጦርነት የተጎዳው የትግራይ ክልል የኢንዱስትሪ ዘርፍን ለማነቃቃት የወደሙትን ፋብሪካዎች መልሶ ለመገንባት የፌዴራሉ መንግስት ሁሉን አቀፍ ድጋፍ እንዲያደርግ የክልሉ ኢንዱስትሪ ቢሮ ጠይቋል። የቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከጦርነቱ በፊት በትግራይ የነበሩ አምራች ኢንዱስትሪዎች አብዛኞቹ በጦርነቱ መጎዳታቸውን ተናግረዋል። የፕሪቶሪያውን ስምምነት ተከትሎ በክልሉ ሰላም ቢፈጠር የኢንዱስትሪውን ዘርፍ መልሶ ለመገንባት ግን የፌዴራሉ መንግስት በቂ ድጋፍ እያደረገ አይደለም ብለዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ ምድን እንደሚከተለው አጠናቅረውታል። የሰሜን ኢትዮጵያው ጦርነት ከመቀስቀሱ በፊት በትግራይ ክልል 6378 አነስተኛና መካከለኛ ኢንተርፕራይዞች እንደዚሁም ስልሳ አንድ ትላልቅ ኢንዱስትሪዎች እንደነበሩ የክልሉ የኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ለአሜሪካ ድምፅ ገልጿል። በጦርነቱ የደረሰው አጠቃላይ ጉዳት እየተጠና መሆኑን የገለጹት ኃላፊው ሆኖም አብዛኞቹ ኢንዱስትሪዎች የተለያየ መጠን ያለው ጉዳት እንዳስተናገዱ ተናግረዋል። የፕሪቶሪያውን የሰላም ስምምነት ተከትሎ ዘርፉን ለማነቃቃት የክልሉ ጊዜያዊ አስተዳደር እየተንቀሳቀሰ ቢሆንም የፌዴራሉ መንግስት ግን በቂ ድጋፍ እያደረገ አይደለም ይላሉ። ትግራይ ላይ ሶስት አመት ሙሉ ጦርነት ውድመት የደረሰበት ነው። ስለዚህ የፌዴራል ተቋም ወይም ፌዴራል መንግስት እዚህ ፕሮጀክት ኦፊስ መክፈት ነበረበት። በቅርበት ሆኖ በትግራይ የሚያጋጥም ያለ ችግር ምንድን ነው፣ የብድር ጥያቄ እንዴት መመለስ አለበት፣ ሌሎች ሌሎች ድጋፎች በሚነሱበት፣ ስለዚህ ያለውን ጉዳት እያየ በፌዴራል የተለየ ድጋፍ የሚያደርግበትን ሂደት መፈጠር የነበረበት የተለየ መመሪያ ወይም አሰራር ወጥቶ ድጋፍ መደረግ እየተገባ ድጋፍ እየተደረገ አይደለም ያለው። ለምሳሌ አሁን በጦርነቱ ምክንያት ማኒፋክቸሪ ኢንዱስትሪ ወድሞ እያለ ወደ ስራ እንዲገቡ የማበረታታ ስራ ሰርቶ በአነስተኛ ወለድ ብድር ይዞ ወደ ስራ የሚገቡበትን ሂደት እየተሰራ አይደለም ያለው። ብድር እንዲቀርብላቸውም አይደረግም ያለው ማለት ነው። በመቀለ ከተማ ባለው የኢንዱስትሪ ፓርክ ውስጥ ሲሰሩ የቆዩ የውጭ ኩባንያዎች ጦርነቱ ሲጀመር ፋብሪካዎቻቸውን ዘግተው መውጣታቸውን ያወሱት አቶ መሐሪ ጦርነቱ ከቆመ በኋላ እነዚህን ባለሀብቶች ለመመለስ ብዙም ጥረት አልተደረገም ብለዋል። መንግሥት በትግራይ ላይ ጦርነት ስላለ የውጭ ዜጎች ካላቸው ውጡ ብሎ ዲክለር ያደረገ አካል ነው። ስለዚህ አሁን ደግሞ ወደ ስራ እንዲመለሱ ደግሞ ፌዴራል መንግስት ነው ግፊት መደረግ የነበረበት ማለት ነው። ሰባት የሚሆኑ በኢንዱስትሪ ፓርክ የነበሩ የጨርቃ ጨርቅ ፋብሪካ እና የቆዳ ፋብሪካ ስራ ላይ የነበሩ እስካሁን ወደ ስራ ሊገቡ አልቻሉም። በጦርነቱ ትልቅ ጉዳት የደረሰባቸው ፋብሪካዎች የመልሶ ግንባታ ስራም የፌዴራሉን መንግስት ትኩረት የሚሻ እንደሆነ ይናገራሉ። ለምሳሌ አልመዳ ጨርቃ ጨርቅ ፋብሪካ አለ። ስለዚህ ወደ ስራ እንዲገባ ሰላሳ ምናምን ሺህ ሰራተኛ ይዞ የነበረ ነው ከተለያዩ አዳር ድርጅቶች ወይ ተቋማትን በማስተሳሰር ወደ ስራ የሚገባበትን ስራ እየተሰራ አይደለም ያለው። ከልማት ባንክ ብድር እንዲያገኝ የስራ ማስኬጃ ሊሆን ይችላል፣ የሊዝ ፋይናንሲንግ ሊሆን ይችላል። እንደዛ አይነት ሸባሌዘር አለ። እንደዛ ትልቅ ፋብሪካ ነው። አዲስ መድኃኒትም አለ። ለምሳሌ ኢንዱስትሪ ፓርክ የገቡ የውስጥ ባለሀብቶችም አሉ። ስለዚህ ለእነዚያ የተለየ ድጋፍ አድርገ ያለውን ስራ እድል በማፍጠር የስደቱ ሁኔታም ለማስቆም የሚደረገው ጥረት በፌዴራል የሚደረጉ ድጋፎችም በጣም አነስተኛ ናቸው። ኢንዱስትሪዎቹ ያለባቸው ከባንክ እዳ ጋር የተያያዘ ችግርም ፈጥነው ወደ ስራ እንዳይገቡ አድርጓቸዋል ነው የሚሉት። እነዚህ አምራች ኢንዱስትሪዎች ከጦርነቱ በፊት የወሰዱት ብድር ነበረ። ሶስት አመት ሙሉ ከስራ ውጭ ሆነዋል። ሶስት ዓመት ሙሉ በጦርነቱ ምክንያት ከስራ ውጭ የሆነ አምራች ኢንዱስትሪ ደግሞ አሁን የሶስት ዓመት ወለድ እንዲከፍል እየተደረገ ነው ማለት ነው። አሁን ከየት መጥቶ ነው ይሄ ብድር መክፈል የሚቻል የሚል ነገር በስነ ልቦናው የራሱ ጭንቀት እየፈጠረ ያለበት ነው፣ በአምራች ኢንዱስትሪዎች ማለት ነው። ስለዚህ ይሄ ግምት ውስጥ በማስገባት ወለዱ እንዲሰረዝ የማድረግ ስራ መሰራት ነበረበት። ስለዚህ ይሄ ባለመሰራቱ አንድ ትልቅ እንቅፋት ነው። ወደ ስራ እንዳይገቡም መንቆ የሆነብን ይሄ ነው ማለት ነው። የፌዴራሉ መንግስት ለክልሉ ኢንዱስትሪ ዘርፍ ልዩ ትኩረት በመስጠት አስፈላጊውን የገንዘብና የቴክኒክ ድጋፍ እንዲያደርግና የክልሉን የኢንቨስትመንት ዕድል እንዲያስተዋውቅ አቶ መሐሪ ጠይቋል። የትግራይ ኢንዱስትሪ ቢሮ ላሰማው ቅሬታና ላቀረበው ጥያቄ ከኢንዱስትሪ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢትዮጵያ ኢንቨስትመንት ኮሚሽን የፕሮሞሽን ዳይሬክቶሬት በበኩሉ ስለዚህ ጉዳይ በቅርቡ መግለጫ እንደሚሰጥ በአጭር የጽሑፍ መልእክት አሳውቆናል። የሚመለከታቸው የፌዴራሉ መንግስት መስሪያ ቤቶች ምላሽ ሲሰጡን ወደፊት የምናቀርብ ይሆናል። በሁለት ዓመቱ የሰሜን ኢትዮጵያው ጦርነት እንደዚሁም በኦሮሚያና በቤኒሻንጉል ክልሎች በነበሩት ግጭቶች ምክንያት የደረሰው አጠቃላይ ጉዳት ከ22 ቢሊዮን ዶላር በላይ እንደሚገመት ታውቋል። ለመልሶ ግንባታ ሥራውም 20 ቢሊዮን ዶላር እንደሚያስፈልግ መጠቀሱን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ